የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀመረ። ለዛሬ በሳምንት ውስጥ ከተሰሙት ፕሮግራሞቻችን ምራር ጠን ይዘንላችኋል። ኤደን ገረመውና ሀብታሙ ስዩም ስናስተናግዳችሁ እናመሻለን። በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በመጠለያ ጣቢያዎች የሚገኙ ስደተኞች ያሉበትን ለማቋቋም ቃል የገቡበት ፎረም በጄኔቫ ተካሂዶ ነበር። በዚህ ጉባኤም ላይ በመጠለያ ጣቢያ የሚገኙና ጥገኝነት ጠይቀው በመጠባበቅ ላይ ያሉ ዜጎች ባሉበት ተምረውና ሰርተው ሕይወታቸውን መቀየር የሚችሉበት ሁኔታ ውይይት ተደርጎበታል። ጽዮን ግርማ ከኤርትራ ወደ ኢትዮጵያ ተሰዳ የጥገኝነት ጥያቄዋ መልስ እስኪያገኝ በመጠባበቅ ላይ ያለች ስደተኛ አነጋግራ ዘገባ አሰናርታለች። እንደሚከተለው ይሰማል። ቤተልሔም ተስፋ ጽዮን የተወለደችውና እስከ ሰባት ዓመቷ ድረስ ያደገችው ኢትዮጵያ ነው። በኢትዮ ኤርትራ ጦርነት ወቅት ከነ ቤተሰቦቿ ከኢትዮጵያ ወደ ኤርትራ ተባረው መሄዳቸውን ትናገራለች። በወቅቱ ኤርትራ ሲደርሱ ሁሉም ነገር አዲስ እንደሆነባት ታስታውሳለች። እስከ ሰባት ዓመታችን ስለነበር ኤርትራዊ መሆን ምን ማለት መሆኑ ምናምን ማለት ነው። እዛ እንደገባን ግን መችም በና ነው። እኛ ነነበር መጀመሪያ የተባረርነው ከአባታችን ጋር እናቴና ሁለት ቴቶች ቀስተው ነበር መለያየቱ ቋንቋ ለማወቁ ቤት ፍለጋው መጀመሪያ ላይ ይከብዳል፣ ማታቀው ሀገር ላይ ሲሆን ማለት ነው። ከዛ በኋላ ግን የተለማመድ ስትመጣ ቶሎ ብለን ጆይን ስላረግን ትምህርት ቤት ብዙ እንትን አይደለም አናቅም ነበር። በጦርነት ምክንያት ነው ብዙ ስለ ኤርትራ ማወቅ የጀመርነው እና እንዳሁን እንደጀመረ በሶስተኝ በኛም ናይንቲ ናይን አይንክ ናይንቲ ናይን ላይ ነው የተባረርነው፣ ሰው እንደጀመረው ነው ማለት ነው።

ተስላሉ ትንሽ ለሆኑ ሊሆን ይችላል፣ አናውቅም ነበሩ አዲስ ህይወት ሳኖራችሁ እንደገና ወደ ኢትዮጵያ ተመልሰሽ መጣሽ። ኢትዮጵያ ስትመጭስ እንዴት ነበረ የኑሮ ሁኔታ? አሁንም እንደገና ተመልሰሽ ሌላ ሀገር ነው የመጣሽው እና እንዴት ተቀበለች? ከዚህ ስት ስንሄድ አምቼ የሚል አጠራር ነበር እና እዛ ቢሎንግ ለምታረግ አይሰማህም፣ ሙሉ ሆኖ አይሰማህም፣ የሆነ የተለየ ነገር አለ። ተባርን ስንሄድ ማለት ነው፣ በአምቼ በሚል ጥሪ ስትጠራ አዲስ የመጣ ሰው እንጂ እዛ እንደነበር ሰባት አይሰማህም እና የመጀመሪያ የነበርኩበትን የምትናፍቅበት መንገድ ላይ አስ ስታደርግ ጓደኛም ትትመርጥ ከአንተ ጋር የሚመስሉት ወይ የተባረረ ወይ አምቼው እንዳንተ የሆነውን ሰው ስለምትመጪ የተለየ ሆኖ ሰማን ነበር። እዚህ ስመለስ አሁን የሚከብድ ነገር አልነበረውም። ወደዚህ ስንመለስ የተወለድኩበትም ሀገር ሊሆን ይችላል። ከዛ ነው ብዙ አልከበደም። ኤርትራ ውስጥ አድጋ ትምህርቷን ብትከታተልም በኤርትራ ያለው ሁኔታ መሆን የምፈልገውን የሚያስችል መንገድ አልነበረም ትላለች። በቃ መታቂው እና አንድ መንገድ ብቻ ነው ሁሉም ሁሉም ማለፍ ያለበት መንገድ እሱ ብቻ ነው እና መናገራችን ለምን ሆና- ማለታችን እሺ እኔ እንደዚህ ነው የምሆነው ብለሽ ምጠቅስ ነገሮች መሆን እንደማትችው ነው የሚነገርሽ። እና ሁሌ መሆን ምችውን ነገር መሆን እንደማትችው እዛ ሀገር ሆኖ ሚሰማ ታዩም፣ የለም ተስፋም የለውም ምታዩም ነገር የለም። እንዳልኩሽ ሰውት ከእሺ ይህን አልፌ የሳዋን ፕሮሴስ አልፌ ሳዋ ሂጅ ከሳዋ በኋላ ያለውን ነገር አልፌ ተምሬ ከዛ በኋላ የምፈልገውን ነገር አረጋለሁ ብቴ ካንቺ በፊት የፈለገውን ያረገ የምታዩ ሰው የለም። ስትሞክሪ ነው ና ከዛም ህመም አጋጠማትና፣ የህክምና ቦርድ ጽፎላት ከሀገር ወጥታ ሱዳን ለሁለት ወር እንደቆየች ትገልጻለች። ከዚያ ኢትዮጵያ በመግባትም የጥገኝነት ጥያቄውን አቅርባ እዛው መኖር ጀምራለች። ነገር ግን ዝም ብሎ ግብ የሌለውና መጨረሻው የማይታወቅ ህይወት ከመኖር መስራት ይሻላል በሚል የአበሻ ልብስ ዲዛይን ስራን ከቤተሰቦቿ ጋር በመጀመር ከራሷ አልፋ ሰዎችን ቀጥራ ማሰራት መጀመሯ ትናገራለች። መጀመሪያ የምትሰራቸው ስራዎች በድረገጽ አማካኝነት ይሸጡ እንደነበርና በኋላ ግን ፍላጎቱ እየጨመረ ሲመጣ ፈቃድ ካላት ጓደኛዋ ጋር በመሆን እየሰራች እንደምትገኝ ትናገራለች። ልምት የሚለውን ነገር አልፍ ለመገኘት በመሞከር ነው ብዬ አስባለሁ። አችን ብሎ የሚነገሩ ነገር የማይቻልበትን ቦታ አልፍ ስትመጪ ከአንቺ ጋር የሚቀረው ህልምና ተስፋሽ ነው። በህልምና ተስፋ የሚመጣውን ነገር አልደራደርም ብሎ የቆመ ሰው ለራሱም ለሌላውም የስራ እድል መፍጠሩ ይሆናል። ይደረጋል የሚለውን ደግሞ ለማሳየት መሞከሬ ይሄን ማለት ይችላለሁ። ስራው ላይ ስመጣ ግን ታዳጊ ነኝ። ጊዜ አሁን አንቺ ሰው አለ በስርሽ፣ የቀጠርሽው ምንድን ነው? ድርጅት ነው የልብስ ዲዛይን መስሪያው ብዙ ሰዎች ሰዎች አሉ እንዳልኩት፣ በኮንትራክት የምናሰራቸው ሰዎች ይበዛሉ።

ዝፀውዙ ማለት ምን ያህል ጊዜ ነ ካመለከትዛ፣ ተገምተ ምን የ አራት አመት ሞላ። አራት አመት ሞላ አሳይለም ጠያቂ ሆነው በመጠበቅ ብቻ ዛሬ ነገ ይሳካል ብለው በመጠበቅ ብቻ ህይወታቸውን የሚገፉ ወጣቶች አሉ። እንግዲህ አራት አመት አንቺም ከነሱ አንዷ ነሽ። ይሄ ሁኔታ አሰልችቶሽ ነው ወደ ስራ የገባሽው? ማሰልቸት ብቻ ሳ ሰው በእድሜው አይደራደርም፣ በህልሞ አይደራደርም፣ በተስፋ አይደራደርም ብዬ ነው የማስበው እና ሰው መሆን ብቻ ሰው የሚያስብለው ሰርቶ መብላቱ በራሱ መተዳደሩ ነው እና ያህን መቀማት ማለት ራይትሽን መውሰድ ነው እና ልል አልችልም ግን ደግማ ስልሳንትም ብዬ አስባለሁ። ሁሌ እንዲህ ተብሎ አይኖርም። ሰው ስደተኛን በሚል ራሱን እየገደል አይኖርም። ራሱን እየገደልክ ነው የምትኖረው ሰው ካልሰራ ይሞታል። ኢትዮጵያ ውስጥ ለእናንተ ለአሳይለም ጠያቂዎች የሚደረግላችሁ ድጋፍ አለ። አዲስ አበባ ውስጥ በመኖር ፍቃድ ይሰጠን። አሁን አሁን በዚህ ባለፉት ከኦባማ ሳሚት በኋላ ያለው ነገሮች ደግሞ ለማስተካከል ብዙ ነገር ተሞክሯል። እንደተባለው፣ እንደተጻፈው በፕሮክላሜሽን ላይ እንደወጣው የስራ ፍቃድ ራይት ሙቭ ለመንቀሳቀስ ይሄ ቫይታል ሬጅስትሬሽን የሚባሉት ቤዝ ሰርቲፊኬት በርዝ ሰርቲፊኬት መሬት ሰርቲፊኬት አክሴስ ለማድረግ እነዚህን እንደ ፕሮክላሜሽን ደረጃ ወጥቷል። በአዋጅ ደረጃ የለውም መሆን የስራ ፈቃድ ግን አግኝተሻል። መመሪያ ግን የለውም የለም የለም። መመሪያም እየጠበቀ ነው። ለምሳሌ ነጻነት አላቸው፣ መብት አላቸው። እንዴት ነው ሰውስ? ሰው በእምነቱ ልዩነት አይታየውም። ሁሉም ሰው እንደ ሰው ትሪት ያደርገዋል። በሰው ደረጃ እኔ አሁን ስደተኛ መሆን የማቃው ሰርቪስ ፈልጌ ሲሄድ ብቻ ነው። ባንክ ሲሄድ መታወቂያ ይሆናል አይሆንም። ይሄ ኖርማል ገብዬት ምታርጊውን ነገር ማረግ ትችያለሽ። እኔ ኃላፊነት ወስጄ ማድረግ የምችለውን ነገር እኔ ተጠያቂ ነኝ ብዬ መቅረብ የምችለውን ነገሮች ለመውሰድ ግን ፈቅድም ነው እንጂ ከሰው ጋር ያለው ግንኙነት መልካም ነው። በጣም ጥሩ ነው። በጣም የኢትዮጵያ ሕዝብ ተወካዮች ምክር ቤት ጥር ዘጠኝ ሁለት ሺ አስራ አንድ ዓመተ ምህረት ባደረገው መደበኛ ስብሰባ በተለያየ ምክንያት ከሀገራቸው ተሰደው ኢትዮጵያ ለሚገቡ ስደተኞች የተለያዩ መብቶችን የሚሰጥ አዋጅ አጽድቋል። የመንቀሳቀስ መብት፣ ትምህርትና ስራ የማግኘት መብት፣ በሀገሪቱ የፋይናንስ ስርዓት መሰረት የባንክ አገልግሎት ተጠቃሚ መሆንና በሰፋፊ የመስኖ እርሻ ልማት ስራዎች ላይ እንዲሳተፉ አዋጁ ይፈቅዳል። እንደ ቤተልሔም ያሉ ጥገኝነት ጠያቂዎችና ስደተኞች ይህ የጸደቀውን አዋጅ ወደ በተግባር የሚቀይር መመሪያ እስኪወጣ በመጠባበቅ ላይ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ግጭት ካለፈው ጳጉሜ ስድስት ጀምሮ በድሬዳዋ ተከሰተው በነበሩ ግጭቶች ተሳታፊና ተጠቂ የነበሩ ሁሉም መንደሮች የሚሳተፉባቸው ሰፊና ተከታታይ የእርቅ መርሃ ግብሮች መዘጋጀታቸው ተሰምተዋል። የእርቅ መርሃ ግብሩ ግን በወንጀል ተጠርጥረው በቁጥጥር ስር የዋሉና ወደፊትም ሊውሉ የሚችሉትን የሚመለከት እንዳልሆነ ዐቃቤ ሕግ አስታውቋል። አዲስ ቸኮል ዝርዝራሉ። የድሬዳዋ አስተዳደር የፌዴራል ዐቃቤ የድሬዳዋ ቅርንጫፍ ጽሁፈት ቤትና የድሬዳዋ ፖሊስ በጋራ ያዘጋጁት ይህ የእርቅ መድረክ ከሁለት ወር በላይ የቆየው ግጭት ይካሄድባቸው የነበሩ ሰፈሮች ነዋሪዎችን ወደ ቀድሞ አብሮነታቸው ለመመለስ እንዲሁም ከቤታቸውና ሰፈራቸው የተፈናቀሉ ነዋሪዎች ወደ ቤታቸው እንዲመለሱ ለመርዳት ያስችላል ተብሏል። በምክትል ከንቲባ ከድር ጀዋር የመክፈቻ ንግግር የተጀመረው ይህ መርሃ ግብር በየሰፈሩ ወርደው ነዋሪዎችን የሚያስታርቁ የሀገር ሽማግሌዎችን፣ የሃይማኖት አባቶችንና ታዋቂ ግለሰቦችን ቃለ በማስገባት ነበር ስለሚ የጠበቅባቸው ዝርዝር ስራዎች ገለጻ የተደረገላቸው የእርቅ መርሃ ግብሩ ከታሳስ 15 ከታሳስ 25 የሚካሄድ እንደሆነ በድርጊት መርሃ ግብሩ ላይ ተገልጿል። ግጭት ተከስቶባቸው የነበሩ ሁሉም ሰፈሮችም በእርቅ መርሃ ግብሩ እንደተካተቱ ነው የፌዴራል አቃቤ ድሬዳዋ ቅርንጫፍ ምክትል ኃላፊ አቶ ረዴት ግርማ ያስታወቁት። እንግዲህ ይህ የእርቀ ሰላም ለማካሄድ አደረጃጀቱን በመጀመሪያ ለመናገር ያህል አደረጃጀቱ ከስር የሚመጣ ነው ማለት ነው። የተመረጡ 22 መንደሮች አሉ፣ ማለትም 44 ማለት ነው። ሁለት ሁለቱን አንድ ላይ እያደረግን ነው። የማስታረቅ ሥራው እዚህ በዝርዝር ለአስተባባሪዎች ስለሚሰጥና በየአካባቢው ለምትመደቡ አስተባባሪዎች፣ እንዲሁም ሃይማኖት አባቶች ሽማግሌዎችና የአባ ገዳዎችም በዛው አግባብ የሚመደብ ይሆናል። ለምሳሌ መልካ ጀብዱ ላይ ገንደ ውርሶና ገንደ ወዳ የሚባል ሰፈርን በአንድ አካባቢ የምናስታረቅበት ሁኔታ እንዳለ ከዛ ሙርቱጉቱ ከገንደ ተስፋ ገንደ ተስፋ ከቶኒና ዳርፉር ሰባተኛ ከመንገድ በላይና ከመንገድ በታች፣ ቦረን መስቀለኛ ከቀጠና አንድ፣ መስቀለኛ ከገንደ ተስፋ፣ መስቀለኛ ከሙርቱጉቱ ሼክ ቡሽራ፣ ከዛ ባርጌሌ ሀዲድ መስመር መቃብር አካባቢ ፓፓ ጎሮ ማለት ነው። ገንደቦዬ ከገንደ ቆር ወጣቶች ጋር፣ ገንደቦዬ ከገንደ ሎኒ ጋር፣ ገንደ አዳ ከገንደ ሚስኪን፣ ገንደ አዳ ከገንደ ቁጭቁጭ፣ ገንደ ጋራ ከአዲስ ከተማ ቀፊራ ከሰባ ዳቦ መጋላ ከአምስተኛ ገንደጨፌ ከኡራኤል አካባቢ ጋር ነው። እንግዲህ እነዚህ አሁን እኛ ባደረግነው ምልከታ በግጭትና ዘላቂ የሆነ ሰላም የሌለባቸው ቦታዎች ናቸው ብለን የመረጥናቸው ናቸው። በዝርዝር በእያንዳንዱ ሰፈር እርቅ ከተፈጸመ በኋላ መጀመሪያ ላይ በቀበሌ ደረጃ ቀጥሎም በአስተዳደር ደረጃ ሰፋ ያለ እርቅ እንደሚካሄድ ነው የተገለጸው። ይሁንና ከግጭቶች ጋር በተያያዘ ወንጀል ፈጽመው ክስ የተመሰረተባቸውና ወደፊትም ሊመሰረትባቸው የሚችሉ ተጠርጣሪዎች የክስ ሂደታቸው እንደሚቀጥል ነው የፌዴራል አቃቤ ሕግ ያስታወቀው። በእስካሁኑ ሂደት 96 ተጠርጣሪዎች በቁጥጥር ስር ውለው ክስ እንደተመሰረተባቸው ያስታወቁት አቶ ረዴት በቀጣይም ጉዳያቸው እየተመረመረ ያሉና ሊከሰሱ የሚችሉ ሌሎች ተጠርጣሪዎች መኖራቸውንም ተናግረዋል። የእርቁ ሂደትና ተጠርጣሪ ወንጀለኞችን ለፍርድ ማቅረብ የማይጋጩ ናቸው ብለዋል አቶ ወረዴት። ምንም እንኳ በአስተዳደር ደረጃ ዝርዝር እቅድ የወጣለት የእርቅ መርሃ ግብር ቢኖርም አስቀድመው በራሳቸው ጊዜ እርቅ ሊያካሄዱ ሲንቀሳቀሱ የነበሩ አንዳንድ ሰፈሮች ግን አስቀድመው እርቅ አካሂደዋል። ባለፈው እሁድም በባርጌሌና ሰባተኛ ሰፈሮች ሁለት የእርቅ መርሃ ግብሮች መካሄዳቸውን ነዋሪዎች ለቪዮ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ባለፈው ሳምንት የተባበሩት መንግስታት ድርጅት የፆታ እኩልነትና የሴቶችን ብቃት ማጎልበት ላይ የሚሰራው ዩኤን ዊሜን አዘጋጅነት በመጪው ምርጫ ላይ የሴቶች ተሳትፎ ምን መሆን አለበት በሚል ጉዳይ ላይ ውይይት ተደርገዋል። ኤደን ገረመው በውይይቱ ላይ ጥናታዊ ጽሑፋቸውን ያቀረቡ ሶስት ምሁራንን አነጋግራ ተከታዩን ዘገባ አሰናድታለች። ባለፈው ሳምንት በተባበሩት መንግስታት የፆታ እኩልነትና የሴቶችን ብቃት ማጎልበት ላይ የሚሰራው ዩኤን ውመን አዘጋጅነት በመጪው ምርጫ ላይ የሴቶችን ተሳትፎ ለማጎልበት ለሁለት ቀናት የቆየ የውይይት መድረክ በካፒታል ሆቴል ተካሂዶ ነበር። በውይይቱ ላይ ስድስት ጥናቶች የቀረቡ ሲሆን የተለያዩ በፆታ ጉዳይ ላይ የሚሰሩ ባለድርሻ አካላትም ተሳትፎበታል። ፕሮግራሙን የከፈቱት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በተለይም በማህበራዊ ሚዲያዎች ላይ ካሉ ጥቃቶችና ጥላቻዎች የተነሳ በመጪው ምርጫ ላይ ሴቶችን ተሳትፎ ለመጨመር ከፍተኛ ትግል የሚጠይቅ ጉዞ መሆኑን አሳስበዋል። ነው በተለይ ቅርብ ጊዜ የማህበራዊ ሚዲያ አጠቃቀም ኢትዮጵያ ውስጥ የምታውቁት ስለሆነ እና በተሳሳቱ ፒክቸሮች፣ በተሳሳቱ ቪዲዮዎች፣ በፌክ ቪዲዮስ ኤንድ ፒክቸርስ ብዙ ነገር ስለሚደረግ በሌሎች ሀገሮች ምርጫም አሁን በቅርብ በተካሄዱ ሌሎች ሀገሮች ምርጫዎች ላይ በተለይ ሴት ተመራጭ ካንዲዴቶች እንዴት ከልብሳቸው ከምናቸው ሳይቀር እየተመረጡ እንዴት አታክ እንደተደረጉ እና በዚህ የተነሳ አንዳንድ ሴቶች ራሳቸውን ከጨዋታው እንዳውጡ ስለተመለከትን ይህንን ነገር አስቀድመን ልናስብበት ይገባል ብዬ ነው የማስበው። ሆን ተብለው የሚጠቀሙ እንደ ስትራቴጂ የሚጠቀሙበት ሰዎች አሉ፣ ሴቶችን ከፖለቲካ ተሳትፎ ለማራቅ ማለት ነው። በዕለቱ ጥናታዊ ጽሑፋቸውን ያቀረቡት እና በመቀሌ ዩኒቨርሲቲ የፍልስፍና መምህር የሆኑት ሙላቱ ሀሉፍ ሴቶች በፖለቲካዊ ተሳትፎ ወደፊት ከማይመጡባቸው ምክንያቶች መካከል ሚዲያው ከማህበረሰቡ ወስዶ የሚደግመው አስተሳሰብ እና ከዚህ ቀደም በፖለቲካዊ ተሳትፎ ወደፊት የመጡ ሴቶች ያጋጠማቸው አሉታዊ አቀባበሎችን ይጠቅሳሉ። ስነ ፆታ የምንለው ዘርፈ ብዙ የሆኑ ጥያቄዎች አሉ። እነዚህ ጥያቄዎችም ለመፍታት እዛ የውይይት መድረኩ ላይ በርካታ የሆኑ ጉዳዮች ተነስተዋል። ለክፍል ለማንሳት ያህል ሴቶች ወደ ፖለቲካ ዓለም ያላቸውን አቅም ይዘው ወይም አቅማቸውን ገንብተው ብቁ ሆነው ተወዳዳሪ ሆነው እንዲመጡ ምን መደረግ አለበት የሚለው ጉዳይ የተነሳ ነገር አለ። ማን ምንስ መስራት አለበት? ከብዙ ተሳታፊ የተነሳ ጥያቄ ነው። ርዕሱ የሚለው አሁን ባለው የፖለቲካ እንቅስቃሴ የሴቶች ሚና ምን ይመስላል በሜይንስትሪም ሚዲያው ለምሳሌ በቴሌቪዥን የሆነ የሜን ስትሪም ሚዲያ ምን ያህል እየተንቀሳቀሰ ምን ያህል እየተሳተፉ ነው? የምን እንደ መነሻ ሴቶች እየታዩ አይደለም፣ ሴቶች እየተሳተፉ አይደለም። ይህንን ኮንቬንሽናል መጠየቅ ስላልተቻለ ይህንን ዝምታው እስከ መቼ ነው? ዝም ካልነውስ ወዴት ሊያመራንች? ምን ምልከታ አለው? የመጣው በሚዲያ ኮንቴክስት ብናየው እንኳን የተነሱ ነገሮች አሉ። አንዱ የደህንነት ጉዳይ ነው። ስጋት አለባቸው የድህንነት ክልል የላቸውም እና ከላይፋቸው ከፕራይቬት ላይፋቸው ጋር አያይዘው መውጣት አይችሉም። የምን ነበረ እኔ ትኩረት አድርጌ የወሰድኩት ምንድን ነው የአመለካከት ችግር አለ። በጣም የሰረጠና ና ስር የሰደደ የአመለካከት ችግር ስላለ በሚዲያውም እየታየ ነው። ወንዶች ችግር በተፈጠረ ቁጥር ለሀገር ችግር መፍትሄ በሚፈለግበት እና ንግግር በሚደረግበት ሚዲያ ፎረም ላይ ወንድ ፓናሊስቶች ብቻ ቀርበው እንደ ብቸኛ ሰባ መንጪ መትያምጪ ምናም እንደዚህ ተደርገው እየተወሰደበት ያለበት የባህላችን ነጸብራቂ የሆነ ነገር ነው ያለው። የፖለቲካ ተሳታፊ ሆነው ወጥተው የተጋፈጡ በጣም ቁጥራቸው ትንሽ የሆኑ ሴቶችም የደረሰባቸው እሱንም እያዩ ሴቶች አይ ምን አገባኝ፣ እዚህ ውስጥ እዚህ ጣጣ ምን አገባኝ ብለው ዲስካሬጅ የመሆንና ራሳቸውን ነገርም እሱም የእሱ የኢምፖዚሽኑ አካል ነው ዬ ነው የለነበሩ በአዲስ አበባ ዩኒቨርሲቲ የሰብአዊ መብት ማዕከል ድህረ ምረቃ እጩ የሆነችው ጽጌ ገብረ ሚካኤል ባደረገችው ጥናት መሰረት የሴቶችን ፖለቲካዊ ተሳትፎ ለመጨመር የኮታ ስርዓት አስፈላጊ መሆንንና ሚዲያዎችን በዚህ ዙሪያ ትልቅ ሚና ሊጫወቱ እንደሚችሉ ትናገራለች። ያቀረብኩት ሶሶት በአጠቃላይ በኢትዮጵያ ያሉትን ህግ ማዕቀፎች የፖሊሲ ሴቶች የፖለቲካ ፓርቲዎች ተሳትፎ እንዲኖራቸው ምን አይነት ህግ ማዕቀፍ አለን? አዋጆች አሉ፣ የምርጫ አዋጅ አለን። እነዚህ ህጎች የስርአት ፆታን ፍላጎት ይመልሳሉ ወይ? አሁን እኔ ይህን ጥናታዊ ጽሁፍ ሳደርግ ምንድነው ያየሁት? በአጠቃላይ የሌላ ሀገሮች ልምድ፣ አሁን ለምሳሌ ሩዋንዳ እና ድናቸው የሰጥቷቸው ሩዋንዳ ከአለም አንደኛ ላይ የቻለች በሴቶች ፖለቲካ ተሳትፎ እያየሁ ነበር እና የሩዋንዳ አሁን ለምሳሌ ኮታ ሲስተም አላቸው ሰላሳ ፐርሰንት በሴቶች ብሎ ህገ መንግስቱ ሳይቀር ያስቀምጣል። እነዚህ እነዚህ ጥሩ ግብአቶች ሊታር ይችላሉ። በኢትዮጵያ ህገ መንግስቱ ራሱ ያው በአጋጣሚ ሆኖ የእኛ ፈይላድርጓል ወደ ፓርላማ ቀርቦ ነበር ባለፈው እንደ ፕሮፖዛል። እሱ አልተሳካም ማለት ፓርላማው ተቃውሞታል። ህጉ ላይ ነበር ዳሰሳ ያደረግኩት ለፖለቲካል ፓርቲዎች ትሬኒንግ መሰጠት አለባቸው። ሲቪል ሶሳይቲዎችም ጀንደር ወደ ፖሊሲ ወደ ማኒፌስቶ ወደ ፕሮግራም እንዲገባ ግንዛቤ በማስጨበቅ በኩል የራሳቸው ሚና መጫወት እንዳለበት፣ ሚዲያ እንደዚህ ሆኑት ሚዲያዎቻችን ፖለቲካ ፓርቲዎች ወደ ፕሮግራማቸው ሲያመጡ ሴቶችን እንዲያመጡ በማድረግ በኩል ሴቶች ማምጣት ብቻ ሳይሆን ፖሊሲዎቻቸው ከስርዓተ ጾታ አንጻር ምን አካቷል የሚል ጥያቄ እንዲጠየቁ። በተመሳሳይም በባህር ዳር ዩኒቨርሲቲ የሕግ መምህርት የሆነችው እና በዕለቱም ጥናታዊ ጽሑፍ ያቀረበችው ኤደን ፍስሀም በጥናቷ መሰረት ሴቶችን ወደ አመራር ለማምጣት የኮታ ስርዓቱ አስፈላጊነት ወሳኝ መሆኑን ትናገራለች። በአዲሱ የምርጫ ሕግ የሴት የፓርላማ አባላት ተሳትፎ እንዴት ይታያል? በዋናነት ከዚህ በፊት በዚህ ዙሪያ ጥናት አካሂጄ ህጉ ላይ ክፍተት አለ፣ በሴቶች ኮታ ሊቀመጥ ይገባል የሚል መደምደሚያ ላይ ደርሼ ነበር። አለበለዚያ አሁን ያለውን የሴቶች ተሳትፎ ማስቀጠል የሚሆን ወደፊት የሴት ፓርላማ አባላትን ቁጥር መጨመር አዳጋች ነው የሚሆነው በሚል ማለት ነው ከዚህ በፊት የነበረውን ህግ ፕላስ አሁንም የተሻሻለው አዲስ የምርጫ የሚያስገድግ ነገር የለውም ግን ምንድነው ያለው? አንድ ነገር ከዚህ በፊትም የነበረው የገንዘብ ድጋፍ ይደረግለታል ነው የሚለው እና ስለዚህ መጨመሩ ይቅርና ያለውን ቁጥር እንኳን ይዘን መቀጠል ማንችልበት ሁኔታ ይፈጠራል። የህግ ባለሙያ ኤደን አክላም ሴቶችን ወደ አመራር ማምጣት ዘርፈ ብዙ ጠቀሜታዎች ቢኖሩትም ከዛ በላይ ግን የሰብአዊ መብት ጥያቄ መሆኑን ታስረዳለች። መጀመሪያው ምንድነው ሰብአዊ መብቷ ነው። እዚህ ወንዶች የሚሰሩትን ማንኛውንም ነገር ለመስራት መብቱ አላት፣ ችሎታውም መብቱም አላት ነው የመጀመሪያው። ሁለተኛ ደግሞ ሴቶችን በፓርላማ ወይም በፖለቲካ ውስጥ የምንፈልግበት ሌላ ምክንያት ምንድን ነው? ሴት በመሆና ከወንዶች የተለየ የልምድና ማንነት አላቸው ስለዚህ ወንዶች በተለየ እና በተሻለ ሁኔታ የሴቶችን ችግር ይረዳሉ። ሶስተኛ፣ ሴቶች ግማሹ የአለም ክፍል ሴቶች ናቸው። ስለዚህ እያንዳንዱ ነገር ላይ ሰይንግ ሊኖራቸው ይገባል። ለምሳሌ ከላይ ፓርላማ ተሳትፏቸውን ብናይ ፓርላማ ህግ የሚወጣበት ነው። ያ ህግ ነገ ለሴቶችም ለወንዶችም እኩል ነው ተፈፃሚ የሆነው እና ነገ የሚወጣውም ህግ እነሱ ይገዱበታል ካል ያ ህግ ሲወጣ ሰው ሊኖራቸው ይገባል። ሌላው ዲሞክራሲ አምሳ ፐርሰንት ህዝቡን ያላማከለ ወይም ደግሞ ያላሳተፈ ዲሞክራሲ ዲሞክራሲ ልንለው አንችልም። ስለዚህ በእነዚህና ሌሎች መሰል ምክንያቶች የሴቶችን ንቁ ፖለቲካዊ ተሳትፎ እንፈልጋለን። በዚህ ቃለ መጠይቅ ላይ የተሳተፉ ጥናት አድራጊዎች በመጪው ምርጫ ላይ ከፍተኛ የሆነ የሴቶችን ተሳትፎ እንዲኖር ካስፈለገ የምርጫ ህጉ ላይ የኮታ ስርዓትን ማስቀመጥ አስፈላጊነት ላይ ይስማማሉ። በተጨማሪም የፖለቲካ ፓርቲዎችና ሚዲያዎችም ሴቶችን ወደፊት ማምጣቱ ላይ በአትኩሮት ሊሰሩ እንደሚገባ እንደሚገባ ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምጽ ራዲዮ ነው። ውድ እናንተ፣ እየቀረበ ያለው የኢትዮጵያ የንግድና ኢንቨስትመንት ከባቢ ምቹ ለማድረግ የተለያዩ እርምጃዎች እየተወሰዱ እንደሆነ የኢትዮጵያ ኢንቨስትመንት ኮሚሽን ለአሜሪካ ድምጽ ሬዲዮ አስታውቋል። የዓለም ባንክ በንግድና ኢንቨስትመንት ዘርፍ ለመሰማራት ሀገራት ያላቸው ምቹነት በሚመዝንበት መስፈርት የኢትዮጵያ ደረጃ ከዝቅተኞቹ የሚመደብና ለሀገሪቱ ስም የማይመጥን መሆኑን ያነሱት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አበበ አበባየው ከኢትዮጵያ የኢኮኖሚ እድገት ጋር የሚጣጣም ከባቢ ለመፍጠር የደንብ ማውጣትና አስተዳደር ማሻሻዎችን የመተግበር እርምጃዎች እየተወሰዱ እንደሆነ ተናግረዋል። ከማሻሻዎቹ አንዱ አዲስ የኢንቨስትመንት ሕግ ማርቀቅ ነው። በረቂቅ ሕጉና በተያያዥ ጉዳዮች ላይ አቶ አበበ አበባየው ጋር ቆይታ ያደረገው ሀብታሙ ስዩም ሲሆን ቆይታቸው የሚጀምረው ደግሞ አቶ አበበ የአዲሱን የኢንቨስትመንት ሕግ ረቂቅ በጥቂቱ ከሚያብራሩበት ነው። አዲሱ የኢትዮጵያ ኢንቨስትመንት አዋጅ ለምን አስፈለገ ያሉት ውስጥ ዋና ዋና መለያ ሀሳቦች ምን ምን ናቸው የሚለውን ለማንሳት ያህል እንደሚታወቀው በቅርቡ መንግስት የአገር በቀል የኢኮኖሚክ ሪፎርም ቀርጾ ወደ ትግበራ እየገባ ነው። ከዚህ ፖሊሲ ጋር የተጣጣመ የኢንቨስትመንት አዋጅ ያስፈልገናል የሚል አንድ ነው። በሁለተኛ ደረጃ ደግሞ የኢትዮጵያ የኢንቨስትመንት አዋጅ ከዚህ በፊት ተግባራዊ የነበረው፣ አሁን አሁን በስራ ላይ ያለው ማለት ይቻላል ያየን እንደሆነ በተለይ ለውጭ ኢንቨስትመንት ፍሰት እንቅፋት የሆኑ አንቀጾች ነበሩበት። ለሀገራችን ኢኮኖሚ ለህብረተሰቡ ጠቃሚ የሚባሉ የውጭ ካፒታል የውጭ ኖሃው እና ቴክኖሎጂ ሽግግር ሊረዱ የሚችሉ ኢንቨስትመንቶችን መሳሳ እንችል በረጅም ጊዜ ቆይተናል። ስለዚህ ይህንን በመቀየር በእንግሊዝኛው ወደ ኔጌቲቭ ሊስት አፕሮች ተቀይሯል። ኔጌቲቭ ሊስት አፕሮች የምንለው በግልጽ ለውጭ ባለሀብት ያልተከለከለ በስተቀር ሁሉም ዘርፎች ለውጭ ባለሀብት ክፍት ናቸው በሚል አሰራር ቃኜ አዲስ የኢንቨስትመንት አዋጅ እንዲዘጋጅ ተደርጓል። ከዚህም ባለፈ የአነስተኛ ካፒታል ይጠየቅ የነበረባት በተለይ ውጭ ባላቸው ብቻቸውን ኢንቨስት ያደርጉ ሁለት መቶ ሺ ዶላር በማንኛውም ኢንቨስትመንት ላይ ይጠየቁ ነበር። ነገር ግን ይህ ሁለት መቶ ሺ ዶላር ኦልሬዲ ምሳሌ አስር ሚሊዮን ሀያ ሚሊዮን ዶላር ኢንቨስት ላደረገ ባላት ሌላ ኢንቨስትመንት ፕሮጀክት ቢኖረው ለዛ ሁለት መቶ ሺ ዶላር መጠየቅ አግባብነት የሌለውና ዓላማውም ይሄ ስላልሆነ የዚህ የሚኒመም ካፒታል ሪኳርመንት የምንለው ወይም አነስተኛ የካፒታል ድርሻ መጠን እንደ አስፈላጊነቱ ፍሌክሲብል እንዲታይ የሚያስችል ረቂቅ ነው የተዘጋጀው። እንደዚሁም ደግሞ ይህ አእምሮ ንብረት ጥበቃን በተመለከተ ከዚህ በፊት ብቸኛው ጥበቃ ያገኘው በፍሊስ በግልጽ ተደንግጎ የነበረው የፓተንት ነበረ። አሁን ግን ሁሉም አይነት የአእምሮ ንብረቶች እንደ ካፒታል ሊመዘገቡ የሚችሉበትን አግባብ ያስቀመጠ ተደርጓል። በአመዛኙ አዋጁ የተለያዩ ወደ ሀያ አራት የሚደርሱ አገራትን ሀገራትን ተሞክሮ ከቃኘ በኋላ ለሀገራችን በሚመጥን መልኩ ተስተካክሎ አሁን ሀገራችን ኢኮኖሚ ከደረሰበት ደረጃ አንጻር በሀገራችን በመንግስትም እየተገበረ ያለውን የሀገር በቀለ ኢኮኖሚክ ሪፎርም ሊደግፍ በሚችለው መልኩ ተቃይቶ የተዘጋጀ ነው። እንግዲህ እርስም እንደሚያውቁት ኢትዮጵያ ባለሀብቶችን የሚስብ ብዙ ነገር እንዳላት እውቅ ቢሆንም የሀገሪቱ የጸጥታ ሁኔታ ጥቂት የማይባሉ ባለሀብቶችን ማሸሸው አይካድም። ይሄን ሁኔታ ለማስተካከል በሚመሩት ተቋም እየተደረጉ ያሉ የመፍትሄ እርምጃዎች አሉ ወይ የሚለውን እስቲ የተወሰነውን ያጋሩ። እንደ ተቋም እንግዲህ የኢትዮጵያ ኢንቨስትመንት ኮሚሽን ባለሀብቶች ግ ሟለማያቸውን አስከፍተው ኢንቨስት ካደረጉ በኋላ አስፈላጊውን ጥበቃ፣ አስፈላጊውን ተነላ ሊያገኙ ይገባሉ ብለን እናምናለን። ይሁንና በተለያዩ አካባቢዎች በሚነሱ ረብሻዎች እና የሰላም መደሰሶች ምክንያት አንዳንድ ኢንቨስትመንቶች በተለያየ ሁኔታ ጉዳት ሲደርስባቸው አስተውለናል። ይህም በዘላቂነት መፍታት የሚያስችለን ስትራቴጂ መንደፍ አለብን ብለን ከልማት አጋሮች ጋር አሁን እየተወያየን ያለንበት ስራ ምንድን ነው? አንደኛ እነዚህ ሜጀር የሚባሉ የኢንቨስትመንት አይነቶች ያሉበትን ቦታ የመለብየት የኢንቨስትመንት ማፒንግ የምንለው ማለት ነው። በቴክኖሎጂ በተደገፈ መልኩ በቀላሉ ከፌደራል ፖሊስ ከሰላም ሚኒስትር ከመከላከያ ሚኒስትርም ጋር በመሆን እነዚህ ኢንቨስትመንቶች በቀላሉ ሊጠበቁበት የሚችለውን አግባብ ማዘጋጀት አለብን ብለን ስራ መስራት ጀምረናል። ችሎ የሚለውን በቴክኖሎጂ በታገዘ መልኩ ኮል ሴንተሮች በዋና ዋና በሚባለው ቦታዎች ደግሞ ኮማንድ ፖስት አይነት ተመሳሳይ የሆነ ነገር በማቋቋም ሊሆን ይችላል። ግን በቀጣይ ዝርዝሩ በሚወሰን ሁኔታ ኢንቨስትመንቶችን ከዚህ በተሻለ ጥበቃ መስጠት የምንችልበትን አግባብ እንሰራለን ብለን ከልማት ሀገሮቻችን ጋር ሳጀምረናል ያን ችግር ያሁን። ኢትዮጵያ የወጣቶች ሀገር ናት። በርካታ ወጣቶች ይኖሩባታል። እነዚህ ወጣቶች ደግሞ ኑሯቸውን የሚደግሙበት የስራ ዕድል መፈለጋቸው አይቀሬ ነው። የእርሰው ተቋም ለወጣቶች የበለጠ ዕድል የሚሰጡ ኢንቨስተሮችን ባለሀብቶችን ቅድሚያ ለመስጠት ምን ያክል ጥንቃቄ ያደርጋል እንግዲህ እንደ ተቋም የውጭ መሆነ የሀገር ውስጥ ኢንቨስትመንት በሀገራችን እንዲስፋፋ ትኩረት ሰተን የምንሰራበት አንደኛው እና ቁልፉ አላማ ለወጣቶች የስራ እድል መፍጠር የሚያስችልበትን ስርዓት ለመፍጠር ነው ኢንቨስትመንቶችንም በምንገመገምበት ጊዜ አንዱ ከምናያቸው መስፈርቶች መካከል ምን ያህል የስራ እድል ሊፈጠር ይችላል የሚለው ነው ስለዚህ ህዝቦች ባለሀብቶች ሊሆን ይችላል። ያዶች ባለሀብቶች ሊሆን ይችላሉ። የምንሰጣቸው ድጋፎች ኢቭን ወደፊት መታየት አለበት እና ማያ ይገባል ብለ የሚናየው የኢንቨስትመንት ማበረታቻ ሳይቀር የስራ ዕድል ፈጠራ ጋራ ተሳስሮ መቀመጥ እንዳለበት አሁን በተወሰነ ደረጃ ኢንዲኬተር ይሆናል። ነገር ከዚህ በተሻለ መልኩ የስራ ዕድልን ከግምት ውስጥ ያስገባ መሆን አለበት የሚልና ትልቁ ማንም ሰው እንቅልፍ ሊነሳ የሚገባ ነገር ዛሬ ላይ የወጣቶች በቂ የሆነ የስራ ዕድል አለመፍጠራችን ነው። በቂ የስራ ዕድል መፍጠር ሳንችል ደግሞ የተረጋጋ የፖለቲካል ኢኮኖሚም ሆነ የተረጋጋ ፖለቲካ እንደ ሀገር ሊኖር አይችልም። ስለዚህ እዚህ ላይ ትኩረት መሰጠት አለበት በሚል በክቡር ጠቅላይ ሚኒስትሩ የሚመራ የስራ ፈጠራ ኮሚሽንም አዋቀው እየሰራ ነው። ከዚህ ከስራ ፈጠራ ኮሚሽን ጋር በጣም መደበኛ የሆነ ግንኙነትና ኮሚኒኬሽን አለን። ትልቁ ስራችን ለወጣቶች ቀጣይነት ያለው ስራ ብቻ ሳይሆን አሜሪክ ስራ ሊፈጠርበት የሚችለውን አግባብ መስራት አለብን ብለን እየሰራ ነው። የኢንቨስትመንት አዋጁን ሪፎርም የምንሰራው ፕራይመሪ ስራ ተቀጥሮ የሚሰራበት ብቻ ሳይሆን ራሱ ቢዝነስ ከፍቶ መስራት እንኳን ቢፈልግ የኢንቨስትመንት ድባቡ ቀላል ቀልጣፋ ሊሆን ይገባል፣ ወጪ የማያስፈልግ ሊሆን ይችላል በሚል ነው። ስለዚህ ሁሉ የምንሰራቸው ስራዎች ለዚህ ለወጣቶች ስራ ፈጠራ ጋራ የተሳሰሩ ናቸው ማለት ነው። i አድማጮች የጀመርነውን ሙዚቃ እንመለስበታለን መሰነባበቻችን የሚሆነው። ከዛ በፊት ግን እንሰናበታችሁ የጋቢና ቪኦኤ ጉዞችን በዚሁ ተጠናቋል። በትዊተር እና በፌስቡክ አት ቪኦኤ አማሪክ ብላችሁ፣ እንዲሁም ደግሞ በተጨማሪ በኢሜይል ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። ሀብታሙ ስዩምና የደንገረመው እንዲሁም አቀናባሪያችን ሞክቤሊያ ቤሮ ጋር ከእናንተ ጋር አምሽተናል። አብራችሁን ስለነበራችሁ እናመሰግናለን። ደናደሩ And...